የኦሮሞ ኦቦ ነጻነት ግንባር አኦነግ የኦሮሞ ነጻነት አንድነት ግንባር ኦንአግ የኦብኮ እና የኦሮሚያ ነጻነት ብሔራዊ ፓርቲ ኦነ ብፓ በጋራ በመሆን ማኅተሞቻቸውን ያሰፈሩባቸውን ጽሑፋቸውን አሰራጭተዋል። ቅራኔያቸው በሦስት አበይት ጉዳዮች ላይ ያተኮረ ነው። የፓርቲዎችን ድርድር በሚመለከት በአዲስ አበባ ማግኘት የሚገባውን ጥቅም ሕዝባችን አላገኘም የሚሉ ሲሆን በኢትዮጵያ ሶማሌ እና በኦሮሚያ የድንበር ግዛቶች አካባቢዎች ያሉትን ችግሮች በሚመለከት ነው። ወቅታዊ በማድረግ በዚህኛው በመጨረሻው ነጥብ ላይ ትኩረታችን ሆኖ ቃለመጠይቁን ያቀረብኩላቸው ለኦብኮ ሊቀመንበር ለአቶ ቶሎሳ ተስፋዬ ነው። የኦሮሚያና የሶማሌ ክልል ከዚህ በፊት ሲደረግ የነበረው አልፎ አልፎ የድንበር ግጭቶች እንደነበሩ በ98 ዓመተ ምህረት የክልሉ መንግስትና እንደ ፌዴራልም ቦርደሩን የማካለል ስራ ህዝበ ውሳኔ የተሰጥቶበት የተከናወነ ነገርና ያለቀለት ነገር ነው። ቆይቶ ግን ይሄው ሁኔታ በአራት ኦሮሚያ ዞኖች በባሌ በሀረር አዋሳኝ በቦረና እና በጉጂ እንደዚህ አዋሳኝ ተመልሶ አገርሽቶበታል። ለዚህ እየተደጋገመ ለተከሰተው ችግር መንስኤው ምን እንደሆነ በማያያዝ የሚያስረዱት ምክንያት ነው ብለን የምናቀርባቸው ነገር እነሱም ይሄ ምክንያት ነው ብለው የሚያቀርቡት ነገር እስካሁን ይፋ የሆነ ነገር የለም። ግን በታጠቁ ኃይሎች ዘመናዊ መሳሪያ በታጠቁና በሰለጠኑ ልዩ ወታደሮች ወደ ኦሮሚያ ድንበር እየተሻገሩ ጥቃት እንደሚያደርሱ በሰላማዊ ዜጎች ላይ ጉዳት የማድረስ ከዚህ አንጻር ስናይ እንግዲህ ክልሉ ቦርደር አለው። ይሄ ድንበር የማካለል ጥያቄው ከአስር ዓመት በፊት በቅቶለታል፣ ያው በህዝበ ውሳኔ እየተመለሰ ጥያቄ ነው። በዛ መሰረት በሰላም ሁለቱ የክልል ህዝቦች በሰላም አብሮ ሲኖር የነበረ ህዝብ ነው። ባለፈው ጠቅላይ ሚኒስትራችንም ይህንን ለፓርላማ ጥያቄ ቀርቦ ይሄ በአስቸኳይ ችግሩ እንዲቆምና ችግሩን የፈጠሩ በዛም በሶማሌ ክልል በኩል ያለው አመራሮችም በዚህም በኦሮሚያ ክልል በኩል ያሉ አመራሮች ናቸው እንጂ የህዝብ ችግር አይደለም ብሎ ያንን በአንደበታቸው ተናግሯል፣ እና ይሄ ደግሞ አስቸኳይ እርምጃ እንዲወሰድ ተብሏል። እስካሁን የተወሰደ እርምጃ የለም። አልፎ አልፎ አሁንም እንደዛ አይነት ችግሮች እየታዩ ይገኛሉ። ለነዚህ ሁሉ ችግሮች ድርጅቶቻችሁ ወይም የፖለቲካ ፓርቲዎቻችሁ መፍትሄ ለማምጣት ምን እየሰሩ ይገኛሉ ለሚለው፣ አቶ ቶሎሳ ሰስፋዬ በመቀጠል መግለጫ ዝም ብሎ በአየር ላይ ተበትኖ የሚቀር ነገር አይደለም። መረጃ መስጠትም እንደማለት ነው። መንግስት ማያውቀውን ነገር ማሳወቅ፣ ህዝቡ ደግሞ አንደበት አውጥቶ ወደ ሚዲያ የመሄድ እድል ሁሉም አያገኝም። በዚህ ሀገር እንደምታወቀው ከዚህ በፊት ብዙ ነጻ ፕሬሶች ነበሩ። በነበሩበት ሁኔታ ያው ቆመዋል። የመልካም አስተዳደር ችግሩ የዲሞክራሲ ግንባታ ችግሩ አስቀርቷቸዋል። ሶስትና አራት ጋዜጦች ናቸው እዚህ ሀገር ያሉትና እነዛ የህዝብ አንደበት ሊሆኑ አይችሉም። መቶ ሚሊዮን እና ዘጠና ሚሊዮን በምኖርባት ኢትዮጵያ ውስጥ ተቃዋሚዎች ህዝብ ውስጥ ገብቶ የህዝብን ሮሮ፣ የህዝብን ችግር ይፋ ማድረግ አለባቸው። ስራቸው ይሄ መሆን አለበት። በመረጃ ላይ ተደገፈ ትክክለኛ ስራ መግለጫ በምናወጣበት ጊዜ አንድ መንግስት ያዳምጣል፣ እውነት ሆኖ ሲገኝ ደግሞ መፍትሔ ይሰጥበታል። የህዝብ አንድ በት ሆነን የህዝብ ጥያቄ ተመለሰ ለማለት ነው እና ጥቅሞቹ እነዚህ እነዚህ ናቸው። ጌታቸው ተድላ ሀይል ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ